ሶስት እንግዶችን ጋብዘን ለውይይት የመረጥነው ርዕስ የፖለቲካ አለመረጋጋት በስፋት በሚስተዋልበት ኢትዮጵያ የሀገረ ብሔር ግንባታ ለውጥ የሚያመጣ መፍትሄ ነው ወይ፣ እውን መሆንስ ይችላል ወይ የሚል ነው። በቅድሚያ በዚህ ርዕስ ላይ ለውይይት የጋበዝናቸውን እንግዶች ላስተዋውቃችሁ። ፕሮፌሰር ካሳሁን ብርሃኑ ከሰላሳ ዓመት በላይ በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ መምህር ሆነው እያገለገሉ ሲሆን በኢትዮጵያና በአፍሪካ የዲሞክራሲ የምርጫ ፖለቲካ፣ የመንግስትና ማህበረሰብ ግንኙነቶች፣ እንዲሁም የግብርና ፖሊሲ፣ የፖለቲካል ኢኮኖሚና የግጭት አፈታትና ሰላም ማስፈን ጉዳዮች ላይ ጥናትና ምርምር አድርገዋል። ሁለተኛው እንግዳችን ዶክተር ዘነበ በየነ አሜሪካ በሚገኘው የሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት መምህር ሲሆኑ መገናኛ ብዙኃን ለሰላም እና ለሀገር ግንባታ ያላቸው አስተዋጽኦ ላይ የተለያዩ ጥናቶች አድርገዋል። ከዛም በተጨማሪ በሰላም ግንባታ፣ በመንግስት ግንባታና አመራር፣ በውጭ የሚኖረው የኢትዮጵያ ማህበረሰብ በሀገር ውስጥ በሚደረጉ የሰላም ግንባታ ላይ ያላቸው ሚና እና የመሳሰሉት ጉዳዮች ላይ ጥናት አድርገዋል። ለሀገር ውስጥና ለውጭ ተቋማትም አማካሪ ሆነው አገልግለዋል። ሶስተኛው እንግዳችን ዶክተር ኦይቪድ ኦድላንድ ይባላሉ በትውልድ ኖርዌጃዊ የሆኑ እንጂ በኢትዮጵያ ያደጉ የተማሩና የሰሩ የኢትዮጵያ ወዳጅ ናቸው። ላለፉት አርባ ዓመታት በአፍሪካ የልማትና የ ትምህርት ጉዳዮች ዙሪያ ብዙ ሰርተዋል። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል እንዲከፈት ትልቁን ሚና የተጫወቱ ናቸው። አሁን ደግሞ ለዛሬ መወያያ ርዕስ የሆነንን የሀገር ብሔር ግንባታ ፕሮጀክት ጠንሳሽ እና ለሂደቱን ገንዘብ ከማሰባሰብ ጀምሮ ፕሮጀክቱን የሚደግፉ አስተዋጽኦች እያደረጉ ይገኛሉ። ሁላችሁንም በዚህ ውይይት ለመሳተፍ ፈቃደኛ በመሆናችሁ በአሜሪካ ድምፅ አድማጮች ስም አመሰግናለሁ። እኛም እናመሰግናለን። እንግዲህ ዛሬ የጋበዝናችሁ እንግዶቻችን ከሁለት ዓመት በፊት ከሌሎች ምሁራን ጋር ሆናችሁ ሁለት ሺህ አስር ላይ ሁለት ሲምፖዚየሞችን አካሄዳችሁ ነበረ ግብረ ኃይል በማቋቋም በእነዚህ ሲምፖዚየሞች ላይ የሀገር ብሔር ግንባታ አስፈላጊነት፣ የጋራ ብሔራዊ መግባባት መፍጠር በሚቻልባቸው ሀሳቦች ዙሪያ ጥናታዊ ጽሁፎች ቀርበው ነበረ። እንግዲህ ይህን መነሻ በማድረግ የሀገረ ብሔር ግንባታን ፕሮጀክት ከጀመራችሁ እና ቢሾፍቱ ከተማ ላይ ሲምፖዚየሙን ካካሄዳችሁ ሁለት ዓመት ሆኖታል። ና እና ከዛ በኋላ በክልሎች በውጭ ሀገራት የሚኖሩ ኢትዮጵያውያንን ለማሳተፍም ጥረት አድርጋችኋል። ፕሮፌሰር ካሳሁን ከእርሶ ልጀምርና ከሲምፖዚየሙ በኋላ እንዳሰባችሁት በኢትዮጵያ አቃፊ የሆነ አዲስ የሀገር ብሔር ግንባታ ለማካሄድ የሚያስችሉ እድሎች ኖሮ ፕሮጀክቱን ቀጠላችሁ ወይ? ከዚህ በፊት የተሞከሩት የሀገረ ብሔር ግንባታዎች የተለየ ውጤታማ ያደርገናል የምትሉት የተነሳችሁበት የፕሮጀክቱ ዓላማ ምንድን ነው? ከመነሻው አንዱ ወደዚህ ፕሮጀክት ድንገባ ያደረገን ከሁለት ሺህ ስምንት እስከ ሁለት ሺህ አስ ማለትን መራለው እስከተደረገበት ቤት ድረስ በተለያዩ የሀገሪቱ ክፍሎች በኦሮሚያ፣ በአማራ እና በሌሎችም መጠነ ሰፊ በመንግስት ላይ የተቃጣ ተቃውሞ ይቀጣጠል ነበር እና ሁኔታው አስቸኳይ ጊዜ አዋጅ እንዲታወጅ በመንግስት በኩል አንዳንድ እርምጃዎች እንዲወሰዱ እየተቀጣጠለ በመሄዱ ይህ ለሕዝብ ህልውና ለሀገር ህልውና በጣም አደገኛ ሁኔታ ነው በሚል ነው ወደዚህ የገባነው። እነዚህም መነሻ ኢትዮጵያ በሺዎች ለሚቆጠሩ ዓመታት የነጻ መንግስትነት ታሪክ ቢኖራትም የተጋመደ የተሰናሰለ፣ እና ጠበቅ ያለ የሀገር ብሄር ግንባታን ማካሄድ ባለመቻሏ ነው ከሚል የመነሻ ሀሳብ የመነጨ ነው። ስለዚህ የዘገየም ቢሆን እንኳን በዚህ በኩል አንዳንድ ምክሮችን ተብሎ ነው ይሄ ፕሮጀክት እንግዲህ የተጠነሰሰው። በዚህ ረገድ ሲምፖዚየሞች አካሄደናል። የተለያዩ የህብረተሰብ ቶች መንግስት አካላት ጨምሮ በሁለት ብዙ ተሞክረዋል። ይሄ ተጠናቅቆ ውይይቶቹ የምክክሮቹ፣ የጥናቶቹ ውጤቶች ታትመው የፖሊሲ ሀሳቦችና የመፍትሄ አቅጣጫዎች በትመክ አዘጋጅተን ለመንግስት እንዲደርስ አድርገናል። እንግዲህ ባለፈው አንድ አመት አንድ አመት ተኩል ፕሮጀክቱ ከተጠናቀቀ በኋላ አሁንም በማካሄድ ላይ የምንገኝ ነው። ከዚህ በፊት ከነበሩት የሀገረ ብሔር ግንባታ ሙከራዎች ይሄ እናንተ እየሰራችሁት ያላችሁት ነገር አዲስ ነገር ይኖረው ይሆን? ሙከራዎች ነበሩ። እነዚህ ሙከራዎች ግን ከላይ ወደ ታች የወረዱ ህዝብን ያላሳተፉ፣ ህዝብን ፈቃደኝነትና የኔ ነው ባይነት ያላዳበሩ ስለሆኑ በወቅቱ ታይቶ የነበረው አለመረጋጋት የመደበኛ የመንግስትና የዜጎች ስራዎች መቋረጥን አስከትሏል። ስለዚህ በፊት የነበሩ ግድፈቶች መልካም ጅምሮች በለቀት ተናግረው የሚቀጥሉበትን የነበሩ ግድፈቶች የሚታረሙበትን ሁኔታዎች ላይ ለመምከር እና እነዚህን በተመለከተ በፖሊሲ ሀሳቦች እና መፍትሄ አቅጣጫዎችን የሚጠቁም የተጨመቀ በህትመት መልክ አዘጋጅተን በርካታ ጉዳዮችን ያካትተ ነው። ስለ ትርክ እና ታሪክ፣ ለትምህርት፣ ለባህላዊ እሴቶች፣ ለስነ ምግባር እና የሀገራዊ መክትብ እና ግንባታ እና ስለ ህገ መንግስት ህገ መንግስት ማሻሻያ እና የመሳሰሉትን ነገሮች ያካትታል እና በህብረተሰብ ውስጥ እንደሚነሱ የተለያዩ ጥያቄዎች ያልተመለስላቸው መመለስ እንደሚችሉ እና እንደሚገባቸው ለመጠቋቁም የሞከርንበት ጉዳይ ነው። ዶክተር ዘነበ ወደ እርሶ ልምጣና፣ ይሄ እናንተ የቀረጻችሁት ፕሮጀክት መንቀሳቀስ ከጀመራችሁበት ጊዜ አንስቶ ያለውን ሁኔታ እንኳን ብንመለከት፣ የጋራ እሴቶች ሀገራዊ ትርክቶችና ምልክቶች እንዳይ እንዳይኖሩ የሚያደርጉ ሁኔታዎች እየተበራከቱ ነው የሄዱት እና ኢትዮጵያ ውስጥ አሁንም የሀገረ ብሄር ግንባታ ላይ ለመስራት ዋናው ችግር የሆነው ምንድን ነው? የማን ኃላፊነት ነው መሆን ያለበት ይላሉ? አመሰግናለሁ። በመጀመሪያ ደረጃ ወደኋላ መለስ ብለን ለባለፉት ሀያ አምስት ሀያ ስድስት አመታት ኢትዮጵያ ውስጥ ሲደረግ የነበሩ ነገሮችን ስንመለከት የመንግስት የትኩረት አቅጣጫዎች ምን እንደነበሩ ስንመለከት በአብዛኛው የሚነግረን አንድ ነገር ነው የአገር ብሔር ግንባታ የምንለው የጋራ ሴቶቻችን የምናጎለብትባቸው መድረኮቻችን እየጠፉ እየሳሱ በመሄዳቸው ዛሬ ላይ ኢትዮጵያ ውስጥ የምናየው ችግር ጎልቶ እንዲወጣ ምክንያት ሆኗል እና ምንድን ነው እዚህ ላይ ለማየት የሞከር ነው እያንዳንዱ ፈተና እያንዳንዱ ችግር እድልም ይዞ ይመጣል እና ይሄንን አገራችን የገባችበትን ፈተና ለመወጣት እንዲያመች ምን መደረግ አለበት የሚ ነገር ተወያይተን ነው እንግዲህ ይሄን ነገር ወደ ፕሮጀክት አይረን ወደ ስራ የገባ ነው እና ቅድም ለማለት እንደሞከር ነው በትምህርት ቤቶች አካባቢ የሚሰጡ ትምህርቶች፣ የሚነገሩ ትርክቶች እነዚህ ነገሮች በምንመለከትበት ሰዓት ይሄ ኢትዮጵያዊ ማንነት የምንለው ነገር እየጠፋ በብሔር ማንነት ተተካ። ከዛ በኋላ ክልሎች አካባቢም ቢሆን አንድን ከሌላ ቦታ የመጣ ኢትዮጵያዊ አንድን ወገን እንደ ወገን፣ እንደ ወንድም፣ እንደ ሕዝብ ከማየት በዘለለ እንደ ጠላት መፈረጅ እኛ ያጋጠመን ችግር የችግሩ ሁሉ መንስኤዎች እነሱ ናቸው የሚል ኤክስተርናላይዝ የማድረግ ምናልባትም በፖለቲካ ሊቃኖቻችን አማካኝነት በፖለቲካ መሪዎቻችን አማካኝነት በምሁራኖቻችን አማካኝነት በጣም የተሳሳተ ምናልባትም አደገኛ የሆነ ትርቶች እየተነገሩ በመቆየታቸው ያንን ለማስተካከል የተደረገ ጥረት ባለመኖሩ ወጣቱን አደገኛ መንገድ ውስጥ ከተኗል። አደገኛ አስተሳሰቡ ውስጥ ከተኗል። ከዚህ ልናወጣው የምንችለው ኃላፊነት ወስደን እያንዳንዱ፣ በነገራችን ላይ ሁልጊዜ እንደዚህ አይነት ኢሹ በሚነሳበት ሰዓት መንግስት እንዲህ አላደረገም እንዲህ አድርጓል እያሉ ወቀሳችንን ወደ አንድ ወገን የማየት የመወርወር ዝንባሌ ይታያል። በነገራችን ላይ እንደዚህ አይነት ሀገራዊ ጉዳዮች የሁላችንም ኃላፊነት ነው። የችግሩ ባለቤቶች ነን። የመፍትሄውን ባለቤቶች ልንሆን ይገባል እና እነዚህ ናቸው ዋና ዋና ችግሮች ሲንከባለሉ ቆይተው ተከማችተው ቆይተው አሁን የደረስንበት ደረጃ ላይ አሁን የምናየውን ችግር ሊፈጥሩ ሊወልዱ የቻሉት የሚል አስተሳሰብ ነው ያለ። አሁን ወደ ዶክተር ኦድላንድ ልለፍና ባደረጋችኋቸው ሲምፖዚየሞች ላይ ከዛም በኋላ ታትሞ በወጣው ጥናቶች ላይ አሁንም ለሀገር ግንባታ መጀመር መሰረቱ የጋራ ውይይቶች መኖር፣ የጋራ ስምምነቶች ላይ መድረስ እንደሆነ ይገለጻል። በሀገሪቱ ውስጥ ያለውን እውነታ ስንመለከት ደግሞ የሚያራርቁ የሚያቃቅሩ፣ አንዱን ወገን ደግፎ ሌላውን የሚያንቋሽሽ ወገኝተኛነት ነው እየበዛ የመጣውና እነዚህ በጎሳ በቋንቋ በሃይማኖት ላይ መሰረት ያደረጉ ጫፍና ጫፍ ያሉ የምንላቸው አይነት ልዩነቶች የበለጠ እየተካረሩ ባለበት ሁኔታ ይህን የጋራ ውይይት ማድረግም ሆነ የጋራ ስምምነት ላይ ማምጣት የሚቻለው እንዴት ነው? ከሁሉ አስቀድሜ ስለ ቋንቋ ይቅርታ ጠይቃለሁ። ምክንያቱም ብዙ አመት ውጭ ስለነበርኩ ትንሽ ቋንቋ የተበላሽቷል ግን በአቅሜ እሞክራለሁ። መጀመሪያ ከሶስት አራት አመት በፊት የነበረውን ችግር ሁላችን እናስታውሳለን። በዛን ጊዜ ና አንድ የዓለም አቃፍ ልማት ድርጅት ኃላፊ ነበርኩና ወደ አፍሪካ መላለስ ነበር እና የኢትዮጵያ ሁኔታ ሲመለከት ያደግኩበት የኖርኩበት አገር ስለሆነ በጣም ተጨነቅ። በአሁኑ ጊዜ ምን ይሻላል አንድ ነገር ለማድረግ ይቻላል ወይ ብለን ተነጋግረን እና እኔ የነበረኝ ስራ ትቼ ወደ ኢትዮጵያ መጣሁ እና ቁጭ ብለን ብዙ ተወያየን ለአሁኑ ችግር ምን መፍትሄ አለ እና መጀመሪያ አካዳሚካሊ ኮንሰፕቱን ይዘን ይሄ የአገር ብሔር ግንባታ ምን ማለት ነው? ከውጭ አገር ጥናት ከሌላ አካባቢ ትምህርት አገኝተን ኮንሰፕቱን በደንብ አስቀመጠን። ከዛ በኋላ ወደ ሁለተኛ ደረጃ ስንራመድ በኢትዮጵያ ውስጥ የአገር ብሔር ግንባታ ምን ያስፈልገዋል እና ይሄንን ነገር ያለው ችግር ለመክፈት እንደ መሳሪያ እንዲሆን ሁለት ሲምፖሲያ አዘጋጀን እና እንደተባለ እንደተጻፈ አሁን እንደተቀረበ ውጠት አገኝተናል እና በአሁኑ ጊዜ ደግሞ በተለይ ለኢትዮጵያ የሚያስፈልገውን የአገር ብሔር ግንባታ የሚያስፈልገውን የትምህርት ልቀት እና ኮንሴፕቹዋል ቲንኪንግ በጣም አስፈላጊ ነው። ግን እውነት ብንናገር ከጥንት ጀምሮ እኔ የኃይለ ስላሴም ዘመን አስታውሳለሁ፣ ልጅ ነበር በዛም ጊዜ። ከዛ በኋላ የመንግስቱንም አልፋለሁ የመለስንም የኃይለ ማርያምም። ስለዚህ ከጥንት ጀምሮ በኢትዮጵያ ውስጥ በኢትዮጵያ ታሪክ ውስጥ ብዙ ችግር አለ። ግን እርቅ የሚባል ነገር ከአሁን ድረስ በሰፊው ሕዝብ አልተሳካም በልዩ ልዩ ምክንያቶች እና ቂም ስር ሰደዋል። ስለዚህ ቀጥታ ወደ ወደ ችግሩ ለመግባት ከባድ ስለነበረ በዚህ በአካዴሚ ፕሮ ኔሽን ቢልዲንግ ኮንሰፕት አጠንተን በዛ መስመር ምናልባት ውይይት ለመክፈት እርቅ ለማስመጣት አስበን ሞክረናል። አሁን ደግሞ በዚህ በዶክመንቱ ላይ ውይይት እንዲከፈት እና የሆነ ኮንቴክስቱዋላይዝ ሪኮንሲሊየሽን እርቅ ያስፈልጋል። በኢትዮጵያ ውስጥ ብዙ የባህላዊ የሽማግሌዎች እርቅ ድርጅቶች አሉ። የመንግስት መዋቅር አለ፣ የሃይማኖት አባቶችም አሉ። በዚህ በዶክመንቱ መሰረት በጥናቱ ላይ ይህንን ፕሮሰስ እንዲቀጥል በጣም እመኛለሁ። ፕሮፌሰር ካሳሁን እንደዚህ ጫፍና ጫፍ ያሉ ልዩነቶች የበለጠ እየተካረሩ ባሉበት ሁኔታ የጋራ ውይይት ማድረግና የጋራ ስምምነት ላይ መምጣት ይቻላል ብለው ይላሉ? ከተቻለስ በምን መልኩ ነው? በሚቃረን ወገን ላይ ሆነው እየተካረረ የመጣው ልዩነት እንዴት ነው በአንድ ላይ ሆነው የጋራ ውይይት ማድረግና የጋራ ስምምነት ለመድረስ የሚቻለው የጋራ ውይይት አድርጎ ሁሉን ያማከለ ስምምነት ላይ ለመድረስ በፊት ነበሩ አሁንም ያሉ በተለይ የሰላም መረጋጋት ሁኔታዎች መስመር ለይዞ ያስፈልጋል። በመሰረተ ሐሳብ ደረጃ ይቻላል እዚህ ላይ ለመድረስ። ነገር ግን በቅድሚያ ሰላም እና መረጋጋት መስፈን አለበት። ይህ እንዴት ነው የሚሰፍነው? በመንግስት መሪነት ህዝቡን ያሳተፈ እና ለሰላም መሰረት ሊሆኑ የሚችሉ አንዳንድ ተግባሮችን ማከናወን ያስፈልጋል። ይህም እንደ አስፈላጊነቱ ህግን መሰረት ያደረገ ንጹሃን የማይጎዱበት አጥፊዎች ደግሞ እንደፈለገው ሆነው የማይቀጥሉበትን ሁኔታ መፍጠር ያስፈልጋል። እዚህ የመጀመሪያ ድርሻ የመንግስት ነው። ግን መንግስት ብቻ እነዚህን ነገሮች በራሱ ብቻ ሊወጣ አይችልም። ህብረተሰቡም ሰላም ይፈልጋል፣ መረጋጋትን ይፈልጋል፣ ስራዎችን መስራት ይፈልጋል። ስለዚህ በእነዚህ አማካኝነት ከመስመር የወጡ ሰላም እና መረጋጋትን የሚያውቁ ሁኔታዎችን የህብረተሰብን ድጋፍ ይዞ ህግን መሰረት አድርጎ ዜጎች መብት ያላአግባብ እንዳይነካ እንዳይደፈር ተደርጎ በህግና በህግ አግባብ ብቻ እርምጃዎችን በመውሰድ ያሳልጋል። ይሄ በደንብ ወደ ውይይት መግባት አማራጭ የሌለው ጉዳይ። ስለዚህ የማይቻልበት ምክንያት የለም። ነገር ግን ይሄ ቅድመ ሁኔታ በሚገባ መሟላት አለበት። ሚስተር ኦድላንድ ወደ እርስዎ ልመለስ። ቀደም ሲል እንዳሉት ከኃይለ ሥላሴ ጊዜ ጀምረው ኢትዮጵያ ውስጥ አድገዋል፣ ኖረዋል፣ ሰርተዋል እና በእርስዎ እይታ በአሁኑ ወቅት ኢትዮጵያን ወይም ኢትዮጵያን ህዝብ ወደ ብሔራዊ መግባባት ሊወስድ የሚችል የጋራ እሴት ምንድን ነው ይላሉ? የኢትዮጵያ ታሪክ ቀላል አይደለም። የሆነው ሁሉ ብዙ ምክንያቶች ሊኖረው ይችላሉ። ግን ከጥንት ጀምሮ የነበረው አለመግባባት በተለያየ መልክ ቆይቶ ቆይቶ ችግር ከመሰረቱ ሳይፈታ ቆይቶ እንኳን በፊትም ብዙ ነገር ግልጽ ሆኖ አልወጣም። ነፃ የሆነ ውይይት አልነበረም። ብዙ ደምም ፈሷል። ችግር ሲኖር እርቅ አልነበርም። ከአንድ መንግስት ወደ ሌላ መንግስት ሲዘወር መሰረታዊ እርቅ አልነበርም። ከስር ብዙ ቂም ነበር። ሄዶ ሄዶ አሁን እንግዲስ ወደዚህ ደርሰናል። መሰረታዊ ችግር ሳይፈታ ልዩነቱን ለማክበር እና አንድነቱን ለመፍጠር እኛ ያቀረበነው ጽሁፍ ምናልባት አንዳንድ ነጥቦች ሊያቀርብ ይችላል። አንድ በአንድ ምክንያቶች የነበረውን ያለውን ማጥናትና በነጻ መንፈስ መክፈትና መወያየት ያስፈልጋል። ይሄ ደግሞ ቀላል ነገር አይደለም። እርቅ ቀላል ነገር አይደለም። ደቡብ አፍሪካ አይተናል። በደቡብ አፍሪካ የተሰራ በኢትዮጵያ ላይሰራ ይችላል። ኮንቴክስቱላይዝ መሆን አለበት። ሆኖም ኮንቴክስቱላይዝ መንገድ ሆኖ እርቅ ያስፈልጋል። በዚህ ከስር ያለው ቂም ካልወጣ ሰላም ሊወርድም አይችልም። ስለዚህ እንደዚህ አይነት ጉባኤ ለማቋቋም ማን ማን እንደሚወያይ እና ጠቅላላ ችግሩን ለመፍታት እነ ማን ነኝ ከውጭ ነው የሚመጣ። ግን ከውጭ ሁኔታውን ሲመለከት እስከ መቼ የኢትዮጵያ አንድነት ለምን አይፈታም? እና የአገር ብሔር ግንባታ ልክ ውጭ ሀገር ጋር ለማምሰል አይቻልም። ቢሆንም ኮንቴክስቹላይዝ የሆነ ጥናት ተደርጎ በዛ መሰረት የሆነ ውይይት መክፈት አለብን። ምክንያቱም ኢትዮጵያ ምን የመሰለ ሪሶርስ ናት። እኛ ውጭ ያለነው የምንሰማ ነገር የምናየው የምናጥና በጣም በጣም ከባድ ነው። ስለዚህ በዚህ በዶኩመንቱ መስረት እንደ ጅምር ነጥቦች አሉ። ታሪኩ፣ የቋንቋ ጉዳይ፣ ትንት ነገር አለ ሲሪየስሊ ተነስቶ በሰላማዊ መንገድ ከእርቅ ጭምር ወደፊት ማቀመጥ አለብን እና ቅድም ብያለሁ፣ ባህራዊ የሽማግሌዎች እርቅ ድርጅቶች አሁንም አሉ። የሃይማኖት ሽማግሌዎችም አባቶች አሉ። የመንግስት መወቀረም አለ። ስለዚህ ስንት አሰት አለ። ግን በአሁኑ ጊዜ መፍትሄ መፈለግ በጣም በጣም ወሳኝ ነው እና ይሄ የእኛ ጥናት ምናልባት እንደመሰረት ሆኖ ለጅምር ሊረዳም ይችላል። እንዴት እንደሚደረግ እኔ መልስ ለመስጠት አልችልም። ሀሳብ ብቻ ነው የሆነ ነገር ማድረግ ወደ ዶክተር ዘነበ ልምጣ እንግዲህ ኢትዮጵያ ውስጥ ሌላው የማያስማማ ትልቁ ጉዳይ ታሪክ ነው ፕሮፌሰር ካሳሁን በጽሁፋቸው በታተመው ዶክመንት ላይ በጽሁፋቸውም አስቀምጠውታል በአንድ ወገን ታሪክን የማይቀበሉ ወይም ታሪካዊ ጉዳቶች ላይ ማተኮር የሚፈልጉ ወገኖች አሉ በሌላ በኩል ደግሞ ታሪካዊ ኢፍትሐዊነትን መቀበል የማይፈልጉ ጭፍን ደጋፊ የምንላቸው አሉ ብለዋል እና እነዚህ ሁለት ቡድኖች ወይም የራሳቸውን እውነት ብቻ ለይተው የሚያቀርቡበት ሌላ ወገን የማይሰማበት ማህበራዊ ሚዲያ ኖሯቸው በቀላሉ ደጋፊ ማሰባሰብ የሚችሉ ወገኖች ናቸውም ተብለው ይነገራል። እነዚህን የታሪክ ቅሬታዎች አስታርቆ ወደ አንድ ማምጣት የሚቻለው እንዴት ነው? ምናልባት በዚህ ዙሪያ ለኢትዮጵያ ምሳሌ የሚሆን የሌሎች ሀገሮች ተሞክሮም ካለ አያይዘው ሊመልሱልኝ ይችላሉ። እነዚህን ሁለት የተለያዩ ጥንፍ ላይ ያሉ ወገኖች ማስታረቅ የሚቻለው እንዴት ነው? በጣም አመሰግናለሁ። አሁን ከገባንበት ፈተና ውስጥ ለመውጣት ምን ማድረግ አለብን የሚለው ጥያቄ ስናነሳ ሁልጊዜ ወደዛ ነው የሚመልሰን። ምን አይነት ታሪክ ነው ያለን? ያ ታሪካችን እንዴት ነው የቀረበው? ትርክቱ ምን ይመስላል? እውን እንደሚባለው አንድን ወገን ያማከለ ብቻ ነው ወይ፣ ወይስ ሌላ ወገን የሚያስበው ነው ወይ የሚለውን ጥያቄ መጠየቅ ተገቢ ይመስለኛል። በኮንፈረንሶቻችን ላይ የቀረቡ ጥናቶች የሚያመለክቱት ልክ ፕሮፌሰር ካሳሁን ቀድምም እንደገለጸው በጽሁፉም ላይ እንዳቀረበው ትርክቶ ቻችን የተዛቡ ናቸው ብለው የሚያምኑ አሉ። ትክክል ነው ትክክል አይደለም የሚለው ጀጅመንት ውስጥ ልንገባ ፍርድ ውስጥ ልንገባ አይገባም። እነዚህ ሰዎች ይሄንን አስተሳሰብ እስካላቸው ድረስ ይሄ አስተሳሰብ እንዴት ነው የመጣው ከዚህ ውስጥ እንዲወጡ ምን ማድረግ አለብን የሚለውን ነገር ልንፈትሸው ይገባል። ይሄ እንደገና ወዴት ይመልሰናል? ቅድም የተባለው ይሄ ብሔራዊ መግባባት የምንለው ነገር ወደዛ ነው የሚመልሰን። የተወሰነው የህብረተሰብ ክፍል ብሶት ካለው ትጋት ካለው አዎ፣ ያንተ ስጋት ስጋት አይደለም፣ ያንተ ብሶት ብሶት አይደለም ብለን የምናጣጥል ከሆነ ዘላቂ ሰላም፣ ዘላቂ መፍትሄ ልናመጣ አንችልም። እንደነ ደቡብ አፍሪካ አሁንም በቅርቡ ሩዋንዳ ያደረጉት ነገር ምንድን ነው? በየአካባቢያቸው ደቡብ አፍሪካ ላይ የሆነውን ሁላችንም እናውቀዋለን። ይሄ ቱዝ ኤንድ ሪኮንሲሌሽን ኮሚሽን ተብሎ አጥፊዎችም ተበዳዮችም ቀርበው ፊት ለፊት የሚነጋገሩበት የሚወያዩበት የሚወቃቀሱበት አጥፊዎቹ ኃጢአታቸውን የሚናዘዙበት ከዛ በኋላ ይቅርታ የሚጠይቁበት ዶክተር ኦርላንድ እየደጋገመ የሚናገረው እርቅ የሚለው ጉዳይ እነዚህ ለሀገር መፍትሄ ሊያመጡ የሚችሉ ቁልፍ ጉዳዮች ናቸው። ኢትዮጵያ ውስጥ ደግሞ የበለጸገ ሀብታም የሆነ ባህል አለ። በእያንዳንዱ ብሔር ብሔረሰብ በምንገባበት ሰዓት የራሳቸው የሆነ አገር በቀል ችግሮችን የሚፈቱበት እንደነዚህ አይነት ብሶቶች፣ እንደነዚህ አይነት ስጋቶች በሚገለጹበት ሰዓት በሚከሰቱበት ሰዓት ያንን የሚፈቱበት መንገድ አላቸው። አሁን የሆነው ነገር ምንድን ነው? ቅድም ፕሮፌሰር ካሳሁን በትክክል እንዳስቀመጠው ይሄ የመንግስት ጉዳይ ነው። ይሄ የዚህ አካል ሀላፊነት ነው ብለን እኛ ሀላፊነታችንን በመጫዋችን አብዛኞቹ በተለይ ይሄንን ኦፖርቹኒቲ ተጠቅመን የራሳችንን አድቫንቴጅ አምቢሽን ፍላጎታችንን ልናሳካ እንችላለን የሚሉ አካላት መጠቀሚያ አድርገናል ስለዚህ ሁላችንም ሀላፊነት ወስደን በባለቤትነት ተንቀሳቅሰን እንደነዚህ አይነት ከትውልድ ወደ ትውልድ ሲንከባለሉ የነበሩ ችግሮችን እንዴት ለአንዴና ለመጨረሻ ጊዜ መቋጫ ልናበጅለት ይገባል የሚለውን ነገር ልንመለከተው ይገባል። ምክንያቱም ይሄ የዘውግ ፖለቲካ ጽንፍን የያዘ ጽንፍ የረገጠ የፖለቲካ አስተሳሰብ ሁላችንንም ይዞ ይጠፋል እንጂ አለማንም መፍትሄ አይሰጠንም። የአንዳችን ጥፋት አንዱ ጠፍቶ ሌላው የሚለማበት ሀገር የለንም። ይሄንን ልንገነዘብ ይገባል። ማወቅ የሚገባን ነገር ይሄ አይደለም። እኛ እኛ ውስጥ የሚፈጠር የአንዱ ጥፋት ለሌሎቻችን ልማት ሊሆን ይቅርና የኢትዮጵያ ሰላም ማጣት እና አንድነቷን ማናጋት ለሆርን ኦፍ አፍሪካ የምንለው ሪጅኑን በሙሉ የጦርነት ማዕከል ነው የሚያደርገው። ይሄንን በጣም ልንጠነቀቅበት የሚገባ ነው። ኃላፊነት ልንወስድበት የሚገባ ነው። እያንዳንዳችን ሀገር ውስጥም የምንኖር፣ ከሀገር ውጭም የምንኖር ኃላፊነት ሊሰማን ይገባል። በተለይ ውጪ ሆነን ይሄ እሳት የምንጭር ሰዎች ቤንዚን የምናከፈክፍ ሰዎች እኛ ጋር አይደርስም ብለን ልናስብ እንችላለን። ዛሬ የምንጭረው እሳት ማንን ሊያቃጥል እንደሚችል አናቀውም። ስለዚህ ልንጠነቀቅ የሚገባን ከዚህ አንፃር ነው። እነዚህን ነገሮች በሙሉ ማዕከል ያደረገ አካሄድ ነው እንግዲህ ዛሬ ኢትዮጵያ ለገባችበት ፈተና ምናልባት ሰላማዊ መፍትሄ ሊሰጣት የሚችለው ፕሮፌሰር ካሳሁን የሀገር ብሔር ግንባታ ስራ በቂ ይሁን አይሁን፣ በተለያዩ መንግስታት የተሞከሩ አካሄዶች ነበሩ እና በቅርብ ጊዜም በህዝቦች መካከል ያሉ የቁርሾ ስሜቶችን ለማከም ወይም እውነትና ፍትህ ላይ መሰረት ያደረገ እርቅ ለማውረድ በሚል የእርቀ ሰላም ኮሚሽንም ተቋቁሞ ነበር። ነገር ግን እስካሁን መሬት ላይ የወረደ ስራ ሲሰራ አልታየም ተብሎ ወቀሳ ይደርስበታል። አንዳንዶች ደግሞ ቅድም ዶክተር ዘነበ መንግስት ኃላፊነት መውሰድ አለበት ብለው ነበረ ከመንግስት እጅ መውጣት አለበት ደግሞ የሚሉ ወገኖችም አሉ። መንግስት ይሄንን በገለልተኝነት መስራት አይችልም የሚሉ እና እንደዚህ አይነት ወደ ሀገር ግንባታ የሚያሸጋግሩ ብሔራዊ ውይይቶችን ለማድረግ አጠቃላይ ስራዎችን በኃላፊነት ለማካሄድ ያለባቸው በማን ነው ትላላችሁ? እናንተስ ፕሮጀክታችሁ መሬት ወርዶ ውጤት እንዲኖረው ከማ ጋር ነው የምትሰሩት? ይህንም ፕሮጀክት ስንጀምር አንደኛ ፈቃድ ማግኘት ያስፈልጋል፣ እውቅና ማግኘት ያስፈልጋል። ለመንግስት ሜና እንዲሁ ወደ ፈና አያስፈልግም ተብሎ የሚታለፍ ነገር አይደለም። አሁን ከሁለት ሺህ አስር ጀምሮ አንዳንድ ተስፋ ሰጪ ሁኔታዎች የመንግስትን ባህሪና አሰራር ሊለውጡ የሚችሉ ጉዳዮች እየተከናወኑ ነበር። በመሀሉ ብናቃቸው ተግዳሮቱ ተከትለዋል። አሁንም ቢሆን መንግስትን ማበረታታት፣ ከመንግስት ጋር መስራት በኢትዮጵያ ላሉ ሀገራት ቀርቶ ሌሎችም መንግስት አያስፈልግም፣ መንግስት የማታ ዘበኝነት ስራ ብቻ ነው መስራት ያለበት ከሚሉ ሀገሮችም ከመንግስት ውጪ የሰዎች ስብስብ የሰዎች ህብረተሰብ ባለበት ስፍራ የሚታሰብ አይሆንም።

ነገር አይደለም የእርቀ ሰላም ኮሚሽኑ ቢሆን ምንም አልሰራም ሌሎች የመንግስት አካላትም ምንም አልሰሩም የሚለው ምን ያህል ማስረጃ ላይ እንደተመረከቱ ያላቅም የእርቀ ሰላም ኮሚሽኑ ይሄ የኮቪድ ወረርሽኝ ማጋጠሙ በፊት አንዳንድ እንቅስቃሴዎችን በማድረግ ሂደት ላይ ነበረ ከሰላም ሚኒስቴር ጋር ከሌሎች ለሚመለከታቸው ጋር በመቀናጀት ነገር ግን ባለመታደር ሆነው ይሄ ሁኔታ አጋጠመና ወደፊት የሚፈለገውን የሚጠበቀውን ያህል ሌላም መመድ አለመቻሉ ነው እንጂ ዝም ብሎ ተሰይሞ ተከናንቦ ቁጭ ብሏል ብለው ነገር ትክክል አይመስለኝም፣ እኔ ባለኝ መረጃ መሰረት ማለት። ስለዚህ ከወድገም ተጠላም ከመንግስት ጋር እጅ ለእጅ ተያይዘው መንግስት ግድፈቶች በሚኖሩበት ጊዜ የተለያዩ ውሱን አላማዎችን በሚያራምዱበት ጊዜ እንዲያስተካክል እየመከሩ እየጠቅም ጭምር ከመንግስትም ጋር እየተከራከሩ ጭምር አብረው መስራት አማራጭ የሌለው ነገር ነው ብዬ አስባለሁ። ከዚህ ጋር አያይዘው ኢትዮጵያ አሁን ካለ ችበት አጣብቅኝ በተደጋጋሚ ከሚታዩ ግጭቶች፣ የፖለቲካ አለመረጋጋቶች ለመውጣት ከዚህ በኋላ ሊወሰዱ የሚገባቸው እርምጃዎችና መፍትሄዎች ምንድን ናቸው ይላሉ። ማንኛውም ነገር ለመስራት የህብረተሰብ ሰላምና የህብረተሰብ መረጋጋት በሚገባ መረጋገጥ አለበት። እንዴት ነው የሚረጋገጠው? በሁሉም የህብረተሰብ ክፍሎች መንግስትን ጨምሮ ጥረት መደረግ አለበት። ያሉ ችግሮችን ድልጅ ተያይዘው ተባብሮ ማስወገድ መቀነስ ያስፈልጋል። በቅድሚያ የህግ የበላይነት፣ የህግ የበላይነት ስንል ደግሞ በመንግስትም ላይ ጭምር የሚሰራ የህግ የበላይነት መስፈን አለበት። ይህንን ደግሞ ለማድረግ የህብረተሰብ ትብብር፣ ሌሎች ጥያቄ ያላቸው ወገኖችን ትብብር ያስፈልጋል። ከዛ በኋላ ነው በኢኮኖሚው፣ በፖለቲካው፣ በሰብአዊ መብቱ ወደፊት መራመድ የሚቻል መንግስትም ውሱን አላማዎች ለቡድን አላማዎች አኒ መንግስቱን ያለአግባብ እንዳይጠቀምበት ገደብ ይደረግበት ይገባል። ጥያቄ የሚያነሱ እና ያላቸው ወገኖችን ደግሞ ጥያቄው ምንም ይሁን ምን ተቀባይነት ይኖረው አይኖረው ይሄንን በሰላማዊ ሁኔታ ማቅረብ እና ወስ ለማግኘት መጣር ያስፈልጋቸዋል። ውይይታችን ማጠቃለያ ስለሆነ ዶክተር ዘነበ የጀመራችሁት የሀገረ ብሄር ግንባታ ፕሮጀክት ቀጣዩ ጉዞ ምን ይመስላል? ወደፊት ሊወሰዱ የሚገባቸው እርምጃዎች እና መፍትሄዎች ምን መምሰል አለባቸው? እዚህ ላይ ፕሮፌሰር ካሳሁን የገለጸው ነገር እንዳለ ሆኖ አብሮ ልናያቸው የሚገቡ ነገሮች አሉ። የሀገር ብሄር ግንባታ የምንለው ነገር አለ። ሰላም ግንባታ የትም ሊደርስ አይችልም። መጀመሪያ መሰረ ሊኖረው ይገባል። ያ መሰረት ሰላም ነው። ለሁሉም ነገር ሰላም ነው። አገር ብሔር ግንባታን በለው፣ የኢኮኖሚ ግንባታን በለው፣ የባህል ግንባታን በለው፣ መሰረቱ ሰላም ነው። ሰላማችንን እንዴት ነው መልሰን እንድናመጣ የምንችለው? ሰላም የምንለውን ነገር ደግሞ የምናመጣው ብሔራዊ መግባባት ስንፈጥር ነው። መድረክ ፈጥረን ሰዎች ብሶታቸውን ስጋታቸውን የሚገልጹበት ራያቸውን የሚያካፍሉበት የተሻለ አገር እንዴት እንፈጥራለን ብለው የሚመካከሩበት፣ የሚወቃቀሱበት፣ የሚከራከሩበት መድረክ ልንፈጥር ይገባል። እነዚህን ነገሮች እናደርግ ነው እንግዲህ ማንኛውም አገራዊ አጀንዳ ይሄ አገረ ብሔር ግንባታንም ጨምሮ ውጤታማ ሊሆን የሚችለው እንደኛ፣ ሀሳብ ነው የምንሰጠው ሀሳብ ነው የምናካፍለው መድረክ ነው የምንፈጥረው መንግስት፣ የሃይማኖት ተቋማት ሌላውም የህብረተሰብ አካል አካላት በሙሉ ተወካዮች ኦፒኒየን ሊደርስ ሊሆን ይችላሉ። ሲቪክ ሶሳይቲ ሊሆን ይችላል። ትምህርት ቤቶች ሊሆኑ ይችላሉ። ቤተሰብ፣ አካባቢያችን የምናያቸው እነዚህ ኢንዲጂኒየስ አሶሲሽን የምንላቸው እቁብ፣ እድር በሙሉ የተቀናጀ መድረክ ፈጥረን እነዚህ ነገሮችን ወደ እውን የምናደርግበት መንገድ ልንፈጥር ይገባል። ሁልጊዜ በእንደዚህ አይነት ችግር ወቅት የችግሩ ግንባር ቀደም ገፈት ቀማሽ ወጣቱ ነው። በተለያየ አካባቢዎች የምናየው ዛሬ እየሞተም ያለው ምናልባትም እየገደለም ያለው ወጣቱ ነው። ይህን ወጣት በሁለት ዋና ዋና ጉዳዮች ልንረዳው እንችላለን። ሁሌ ስንወያይ የምንስተው ትልቅ ነገር አለ። ባለፉት ሀያ ምናምን ዓመታት ይሄን ያህል ንብረት ተዘረፈ፣ ይሄን ያህል የሀገር ሀብት ጠፋ እያልን ሮሮ እንገልጻለን፣ ብሶታችንን እናሰማለን። እኔ እንደ አብዛኞቹ ኢትዮጵያዊ ሁሉ እሱም ያሳስበኛል። ከዛ በተለየ ግን የጠፋብን ትውልድ ያሳዝነኛል። ይሄንን ትውልድ ተሳስተን አሳስተነዋል። በተሳሳተ መንገድ ላይ እንዲወጣ አድርገነዋል። ይሄ ግሩፕ ጠላት ነው፣ ዛሬ ያንተ ድህነት፣ ያንተ የኑሮ ፈተና መንስኤው ይሄ ግሩፕ ነው ብለን የራሱን ወገን እንዲፈርጅ አድርገነዋል። ስለዚህ ይሄንን ትውልድ እንዴት ነው ልንመልስ የሚገባው የሚለው አንዱ ተጓዳኝ ጥያቄ ይመስለኛል። ይሄንን ለማድረግ ለወጣቱ ስራ ልንፈጥርለት ይገባል። ይሄ እንዲሆን አገሪቷ ውስጥ ኢኮኖሚ ግሮዝ፣ የኢኮኖሚ ዴቨሎፕመንት ሊኖር ይገባል። ይሄንን እንዴት እውን የምናደርገው፣ እንዴት ነው የምናሳካው? በጣም በአንክሮ መግለጽ የምፈልገው ነገር ምንድን ነው፣ አገር ብሔር ግንባታም እንበለው፣ ሰላምም እንበለው ህዝብን ማዕከል እስካላደረግን ድረስ የስም አንደርስም። የመንግስት ሚና የሚሆነው እነዚህን ስራዎች በሙሉ የተቀናጁ እንዲሆን አመራር ሊሰጥ ይገባል። እዛ ጋር ያለውም እሱ አመራር ለመስጠት ነው። መንግስት ሊመራ ይገባል። የመንግስት ትልቁ ሮል እሱ ነው። ኮኦርዲኔትም የማድረግ ኃላፊነት አለበት። ዶክተር ኦድላንድ በዚህ ላይ ምናልባት የሚጨምሩት አስተያየት ካለ በተለይ ደግሞ እርስዎ ስራዎትን አቁመው በዚህ ሀገረ ግንባታን ብሔር ግንባታን ፕሮጀክት ለማሳካት ሙሉ ጊዜዎትን ሰጥተው እየሰሩበት ያለው ጉዳይ እንደሆነ አውቃለሁ እና ቀጣዩ ጉዞ ምን ይመስላል? የፕሮጀክት በተነሳ ሀሳብ ላይ በመፍትሄዎቹ ላይ የሚጨምሩት ሀሳብ ካለ ፕሮፌሰር ካዛሁን እና ዶክተር ዘነበ ነገሮችን በደንብ አስቀምጠዋል። በእውነት በተለይ አንዳንዱ ተሳትፎ ውሳኝ ነው። ስለዚህ ዋናው ነጥቡ መግባባት ነው። መግባባት ካለ ሁሉ ነገር ለመስራት ወይም ሁሉ ነገር ለማድረግ ይቻላል። ግን አሁን የመግባባት መንፈስ የለም። እኔ በእውነት የውጭ ሀገር ዜጋም ቢሆን በልቤ ግማሽ ኢትዮጵያዊ ነኝ እና አሁን ሶሻል ሚዲያ ሲያነብ፣ ኒውስ ሪሊዝ ምናምን ሲያነብ በጣም አዝናል። በአሁኑ ጊዜ የውሳኝ ጊዜ ነው ለኢትዮጵያ። ህዝቡ ወጣት ነው፣ ግን በአለመግባባት ስንት ነገር ሊበላሽ ነው። ውጭ ሆነን እንደዚህ አድርጉ፣ እንደዚህ ማድረግ አለበት አያምርም። እኔ እሱን ለማለትም አልፈልግም፣ ግን አሁን የሰፊው ህዝብ መሳተፍ። አንዳንድ ጊዜ ኤሊቲስቶች ሶሻል ሚዲያ፣ ኦፊሻል ሚዲያ ሁሉ ነገር ኮንትሮል ያደርጋል። የኢትዮጵያ ህዝብ መቶ አስር ሚሊዮን አካባቢ ነው። አንድ መቶ አምስት ሚሊዮን ህዝብ ምን ያስባሉ? የእነሱ ተሳትፎ። ስለዚህ አሁን ኔሽን ቢልዲንግ ፕሮጀክት መቀጠል ስንፈልግ ወደ ሰፊው ህዝብ፣ ወደ ወጣቶች፣ ወደ ሴቶች፣ ወደ ህዝቡ መውጣት አለብን እና ያ የህብረት የመግባባት መንፈስ እንዲኖር ኢትዮጵያን የሚያሳደግ ኢትዮጵያን የሚያጠናቅር መግባባት ሲኖር ነው። ግን ከመግባባት በፊት እውነት ብንናገር ይሻላል። ያለፈው አልፈዋል፣ አዎ ግን ብዙ ቁስል አለ፣ ብዙ ነገር አለ። ይሄ ነገር በሆነ መንገድ ባለው ድርጅቶች ኢትዮጵያ እንደተባለ ስንት ድርጅቶች አለ በየመንደሩ እነኚህ ቁስሎች ተከብቶ መድኃኒት ተሰጥቶ በእርቅ ሜካኒዝም ከዛ በኋላ የሆነ መሰረት ከተገኘ በኋላ ጢሙ ከወጣ ስበቃስ ወደ አንድነት ወደ መግባባት የሚደርስ መንገድ መራመድ አለበት። እኔ በእውነት ክብር እና ክብራን የአሁኑ ጊዜ የአሁኑ እድል እንዳይጠፋብን እኔ በጣም በጣም ጨነቃለሁ። ውጭ ሆኜ የሁኔታውን ሲመለከት እስከመቼ? ስለዚህ እኔ ተስፋ አደርጋለሁ ባለው እውቀት ባለው ፍቅር ባለው ልም አንድ መንገድ እንዲፈጠር ተስፋ አድርጋለሁ እና እኛ ፕሮጀክታችን ለመቀጠል እንሞክራለን። የጋራ ተሳትፎ የመግባባት መንፈስ መፍጠር አለን። እንግዲህ ሰዓት ገድቦን ውይይታችንን እዚህ ላይ ልናቆም ነው። የሀገረ ብሔር ግንባታ ኢትዮጵያ ውስጥ ለምን መገንባት አልተቻለም? እስከዛሬ የተለያዩና ተቃራኒ ሀሳብ ያላቸው ህብረተሰብ ክፍሎች እንዴት ወደ ውይይት ማምጣት ይቻላል ብሎም ደግሞ የጋራ ብሔራዊ ስምምነት መፍጠር ይቻላል ወይ? ይህን የማድረግ ኃላፊነቱ የማን ነው? በቀጣይ ምን መደረግ አለበት? በሚሉ ሀሳቦችን አንስተን ተወያይተናል። በእርግጥ አብዛኞቹ ሀሳቦች የበለጠ ውይይት የሚፈልጉ ሀሳቦች ናቸውና በቀጣይ ጠለቅ ወዳሉ ጉዳዮች እየገባን ለመፈተሽ እንሞክራለን። እንደመነሻ ግን ዛሬ ሁላችሁም ፈቃደኛ ሆናችሁ በዚህ ውይይት ላይ በመሳተፋችሁና ሙያዊ አስተያየቶቻችሁን ስላካፈላችሁን በአድማጮች ስም በጣም አመሰግናለሁ። እኛም እናመሰግናለን። እግዚአብሔር ይስጥልን። እኔም በጣም አመሰግናለሁ። የውጭ ሀገር ሰው ሆኜ እንኳን በዚህ ነገር ውስጥ ለመሳተፍ እጅግ አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኛም እናመሰግናለን።